ሳይንስና ህብረተሰብ። በኢትዮጵያ የተከሰተው ድርቅ 15 ሚሊዮን ዜጎችን ለረሃብ ማጋለጡን የተባበሩት መንግስታት ድርጅት አስታውቋል። የዓለም የምግብና የእርሻ ድርጅት ያወጣው ዘገባ ኤልኒኖ በተሰኘው የአየር መዛባት የተከሰተውን የኢትዮጵያ ድርቅ በአርብቶ አደር አካባቢዎች ከሚከሰተው የቀንድ ከብቶች ሞት በተጨማሪ በቅርቡ የተከሰተውን የምግብ እጥረት ቀውስ ያባብሰዋል ብሏል። የኢትዮጵያ መንግስት የተከሰተው ድርቅም ይሁን በዜጎች ላይ ያጠላው የርሃብ አደጋ ከቁጥጥር የውጭ አይደለም ቢልም ከፍተኛ መጠን ያለው የምግብ እህል ከውጭ ሀገራት ገዝቼ እያጓዝኩ ነው እያለ ነው። ኤልኒኖ የተሰኘውን የአየር ንብረት ለውጥ ተከትሎ የመጣው አደጋ ግን ለኢትዮጵያም ሌላ ስጋት ደቅኗል። የዓለም ጤና ድርጅት ትናንት ህዳር 7 ቀን 2008 ዓ.ም ይፋ ያደረገው የአየር ንብረትና ጤና የተሰኘ ዘገባ የአየር ንብረት ለውጡ የከፋ የጤና ቀውስ ሊያስከትል ይችላል ሲል አስጠንቅቋል። የከባቢ አየር ሙቀት መጨመር፣ ከፍተኛ የሙቀት ወላፈን፣ ከፍተኛ ዝናብ፣ ጎርፍ፣ የመሬት መንሸራተት ሊከሰቱ ይችላሉ ያለው ዘገባው ከአሁን ቀደም የነበሩ ተላላፊ በሽታዎችን የበለጠ አስቸጋሪ ሊያደርጓቸው ይችላሉ ብሏል። ዘገባው በጎርጎሮሳዊው 2030 ዓ ም 250 ሺህ ኢትዮጵያውያን የጎርፍ መጥለቅለቅ ያሰጋቸዋል ሲልም አሳስቧል። እንደ ዓለም አቀፉ የአየር ትንበያ ድርጅት መረጃ ከሆነ የኤልኒኖ ክስተት ያልተጠበቁ ተጽዕኖች መፍጠሩን እስከ ጥር ወር ድረስ ይቀጥላል። የአየር ንብረት ለውጡ የሚያምሰው ግን ኢትዮጵያን ብቻ አይደለም። የ10 ዓመቱ ጆን ሌቺፓን 45 ዲግሪ ሴልሺየስ በሚደርሰው የቱርካና ሙቀት ያልተለመደ ቁርስ እየተጠባበቀ ነው። ከአጠገቡ የቤተሰቦቹ ፍየሎችና በጎች ከምህረት የለሹ ሙቀት መሸሸጊያ ፍለጋ ይራኮታሉ። የጆን ዋና ምግብ የፍየሉ ወተት ነው። አባቱ ሌሾርናይ ሌቺፓን በአስከፊው የአየር ጠባይ ምክንያት የቤተሰቡ አኗኗር እንደተቀየረ ይናገራል። በምግብና የመጠጥ ውሃ እጥረት ምክንያት የዕለት ተዕለት ሕይወት ለቤተሰቡ ትግል ሆኗል። በሰሜናዊ ምዕራብ ኬንያ የሚኖሩት የቱርካና ሰዎች ከብት አርቢዎች ናቸው። ኑሯቸው ለቀንድ ከብቶቻቸው ውሃና የግጦሽ ሳር ፍለጋ ከአንድ ቦታ ወደ ሌላ እየተዘዋወሩ ነው። ይሁንና የሰሜናዊ ኬንያ የአየር ጠባይ የቀደመ ሕይወታቸውን አመሳቅሎታል። ደረቅ ወቅቶች እየረዘሙ፣ የዝናብ ሁኔታውም እየተቀያየረ ችግሯቸዋል። የመጠጡ እጥረቱ ተባብሷል። አሁን የ10 ዓመቱ ጆን ተንበርክኮ ከአንዷ ፍየል ጡቶች ወተት መጥባት ጀመረ። በአካባቢው በተከሰተው የውሃ እጥረት ምክንያት አብዛኞቹ እንስሶቻችን ሞተውብናል። አሁን አንዷን ፍየሌን ለአስር አመቱ ልጄ ለመስጠት ተገድጃለሁ። አዲስ ከተወለዱት ግልገሎች ጋር እየተጋፋ ወተት ይጠባል። መጀመሪያ ግልገሎቹ ከጠቡ በኋላ ከዛ ልጄ ይጠባል። በዚህ አይነት እስከ ማታ ድረስ ከብቶቹን ለመጠበቅ ጉልበት ይኖረዋል። በአስቸጋሪው ሙቀት ውስጥ የ48 ዓመቱ ኪገን በሞቱ የቀንድ ከብቶች መካከል ሆኖ የራሱን ይቆጥራል። ባረጎይ ከተባለ አካባቢ ወደ ኪሪሲያ የተጓዘው ጥቂት ዝናብ መዝነቡን ሰምቶ ነበር። የአየር ጠባዩ ሲቀየር እየተመለከትን ነው። ዝናብ ጠፍቶ ፀሐዩ በመበረታታቱ ምክንያት በቂ ምግብ የለንም። የአየር ሁኔታው መቀየር ከጀመረበት ጊዜ አንስቶ ከእርሻ ማሳይ ምንም ማግኘት በደቡብ አፍሪካው ፎርዌይስ የገበሬዎች የገበያ ማዕከልም ቀኑ ሞቃታማና ፀሐያማ ነው። እዚህ ጥቁር፣ ነጭ፣ ሽማግሌና ወጣት ሁሉም ተሰብስቧል። አንዳንዶቹ ከዛፍ ጥላ ስር ተጠልለዋል። በአግባቡ ታጭዶ ከታሰረ ሳር አሊያም ከዛፍ ጉቶ ላይም የተቀመጡ አሉ። እንደ ክሊንት ሃልኬት ሲዴል አይነቶቹ ገበሬዎች ለሀብታም የከተማ ሸማቾች ምርቶቻቸውን ለመሸጥ የመጡ ናቸው። ለክሊንት ሞቃታማና ደረቁ የደቡብ አፍሪቃ የአየር ጠባይ በአገሩ የተለመደ በጋ አይደለም። ከዚህ በፊት በዚህ የአመቱ ወቅት ሁል ጊዜ ጠዋት ይዝነብ ነበር። ለግማሽ ሰዓት የምዘንበው ጥሩ ዝናብ 10 ሚሊ ሜትር አካባቢ ይደርስ ነበር። እንደ ደቡብ አፍሪቃ የአየር ትንበያ ድርጅት በጆሃንስበርግ ከተማ በወርሃ ጥቅምት የሚዘንበው ዝናብ በአማካኝ 78 ሚሊ ሜትር መሆን ነበረበት። ይሁንና ባለፈው ወር የጣለው 17 ሚሊ ሜትር ዝናብ እነ ክሊንት ሃልኬት ሲዴል የሚፈልጉትን ያክል አይደለም። ነገር ግን ክሊንት ሃልኬት ሲዴል የራሱ የውሃ ጉድጓድ ስላለው የእርሻ ማሳውን ማጠጣት በመቻሉ እድለኛ እንደሆነ ይናገራል። ብዙ ጉልበት የሚፈልግ ስራ ስላለብን በምርቶቻችን ዋጋ ላይ ጭማሪ ያመጣል። ምክንያቱም በዝናብ ላይ መተማመን ስለማንችል የእርሻ ማሳውን በየቀኑ የሚያጠጡ ሰራተኞች መቅጠር ይኖርብናል። የአየር ንብረት ለውጥ በይነ መንግስታት በአብዛኛው የደቡብ አፍሪቃ ክፍል በዚህ ወቅት መጣል የነበረበት የበጋ ዝናብ ወደፊትም እንደሚዘገይ አስታውቋል። የዓለም ሙቀት በሦስት ዲግሪ ሴልሺየስ ይጨምራል ተብሎ በሚጠበቅበት በአሁኑ ወቅት ሳይንቲስቶች ደቡብ አፍሪቃ የበለጠ ሞቃታማና ደረቅ ትሆናለች እያሉ ነው። የአየር ንብረት ለውጥ ከሚያስከትለው አሰቃቂ ውድመት ለመዳን በምዕተ ዓመቱ መገባደጃ የዓለም ሙቀት ከሁለት ዲግሪ ሴልሽስ በላይ መጨመር እንደማይኖርበት ሳይንቲስቶች ይጠቁማሉ። እስካሁን ወደ 35 የሚደርሱ አገሮች ወደ ከባቢ አየር የሚለቁትን የበካይ ጋዝ መጠን ለመቀነስ ቃል ገብተዋል። ይህ ግን በቂ አይደለም። የበካይ ጋዝ ወደ ከባቢ አየር ከሚለቁት መካከል ቀዳሚ የሆኑት ቻይና፣ አውሮፓ እና አሜሪካ ለመቀነስ ቃል የገቡትም የሚጠበቅባቸውን ያክል አለመሆኑን በግራንትሃም የአየር ንብረት ለውጥና ከባቢ አየር ጥናት ማዕከል ቃል አቀባይ የሆኑት ቦብ ውድ ይናገራሉ። የአውሮፓ ሕብረት፣ ቻይናና ዩናይትድ ስቴትስ በኮርኮር ሲያዩ 2030 ከ20 እስከ 22 ቢሊዮን ቶን ካርቦን ዳይኦክሳይድ ይለቃሉ። ይህ በቂ አይደለም። እርግጠኛ መሆን ቢቸግርም ቻይና ወደ ከባቢ አየር የምትለቀው በካይ ጋዝ ሊቀንስ ይችላል። ሶስቱም በ2030 የበካይ ጋዝ ልቀታቸውን ለመቆጣጠራቸው ማረጋገጫ የለም። ነገር ግን ሶስቱም አስቀድመው የሚለቁትን የበካይ ጋዝ መጠን መቀነስ ከቻሉ የዓለም የሙቀት መጠን በ2 ዲግሪ ሴልሽየስ ሊቀንስ የሚችልበት እድል አለ። ለማንኛውም ቻይና እንደምትሞክረው ሁሉ ሌሎች ሀገሮችም ሊያደርጉት ይገባል። የአየር ንብረት ለውጥ በይነ መንግስታት የበካይ ጋዝ ልቀትን መቀነስ የምድርን ለሰው ልጅ ኑሮ አመቺነት ዘላቂ ለማድረግ በቂ አለመሆኑን አስጠንቅቋል። የልቀት መጠኑን መቀነስ ከተቻለ በኋላ ካርቦን ዳይኦክሳይድን ከከባቢ አየር ማጥፋት ሁለተኛውና ሁነኛው መላ ነው ተብሏል። ወደ ከባቢ አየር የሚለቀቀው የበካይ ጋዝ አስጊ የሆነው በብዛቱ ብቻ ሳይሆን በአይነቱም ጭምር ነው። ከበካይ ጋዞች ሁሉ ቀዳሚው ካርቦን ዳይኦክሳይድ ሲሆን የ65 በመቶ ድርሻ አለው። ሚቴን 16 በመቶ፣ ኒትረስ ኦክሳይድ ደግሞ 6 በመቶ ድርሻ አላቸው። የካርቦን ዳይኦክሳይድ ልቀት መቀነስና ከከባቢ አየር የማጥፋቱ ሂደት በጎርጎሮሳቢው ከ2055 እስከ 2070 ባሉት ዓመታት ተመጣጣኝ ሊሆን እንደሚገባ የአየር ንብረት ለውጥ በይነ መንግሥታት ጠቁሟል። ሳይንቲስቶች የሚቴንና ኒትረስ በካይ ጋዞች ልቀትና ከከባቢ አየር የማስወገድ ሂደት ከ2080 እስከ 2100 ባሉት ዓመታት ተመጣጣኝ ሊሆን ይገባል የሚል ስሌት አቅርበዋል። እንደ ሳይንቲስቶቹ ከሆነ የሰው ልጅ ወደ ከባቢ አየር ለሚለቃቸው በካይ ጋዞች መላ አልዘየደ፣ በእጣ ፈንታው ላይ እንደፈረደ ይቆጠራል። ቦብ ውድም ቢሆኑ እስከ ጎርጎሮሳዊው 2030 ባሉት ዓመታት የዓለም የሙቀት መጠን ከ3 ዲግሪ ሴልሺየስ እንዳይጨምር ማድረግ ካልተቻለ መጪው ጊዜ አስከፊ እንደሚሆን ይናገራሉ። ሰዎች በ2020 ሊያደርጉት ይችላሉ ተብሎ የሚጠበቀውን መሰረት በማድረግ ስንመለከት በምዕት ዓመቱ ማብቂያ የምድር የሙቀት መጠን በ3 ዲግሪ ሴልሺየስ ወይም ከዛ በላይ ይጨምራል። ይህ በሚሊዮን ዓመታት ለመጀመሪያ ጊዜ ይሆናል። በምድር ለ250 ሺህ ዓመታት የኖረው የሰው ልጅ አይቶት የማያውቀውም ባለመሆኑ ለመኖር አስቸጋሪ ይሆናል። የግሪንላንድና ምዕራብ አትላንቲካ የበረዶ ግግር ይቀልጣል። ሁለቱ በአንድ ላይ የባህር ጠለል በ13 ሜትር እንዲጨምር የሚያደርግ የውሃ መጠን ይዘዋል። በሚቀጥለው መቶ ዓመት የባህር ከፍታ አሁን ካለው ከ2 እስከ ሶስት ሜትር ሊጨምር ይችላል። ከዚህ መቶ ዓመት መገባደጃ በፊትም በአንድ ሜትር ሊጨምር ይችላል። ከሁለት ሳምንታት በኋላ በፓሪስ የሚጀምረውና ለ12 ቀናት የሚዘልቀው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የዓለምን ሁሉ ቀልብ ይስባል። በጉባኤው የበካይ ጋዝ ወደ ከባቢ አየር በመልቀቅ ቀዳሚ የሆኑትም የሆኑ ኢምንት ድርሻ የሌላቸው የአፍሪቃ አገራት ይታደማሉ። ባይረጋገጥም በፓሪስ ከዓለም አቀፍ የአየር ለውጥ ስምምነት ላይ ለመድረስ እቅድ ተይዟል። የደቡብ አፍሪቃው ገበሬ ሃልኬት ሲዴል ተደራዳሪዎቹ ቢሰሙ የሚወደው ጠንካራ መልእክት አለው። በተቻለ መጠን በታዳሽ ኃይል ላይ ትኩረት ስናደርግ፣ በስብሰባዎች የምንገባውንም ቃል ልንጠብቅ ይገባል። ደቡብ አፍሪቃና አፍሪቃ በሙሉ የገጠር ገበሬዎች የአየር ንብረት ለውጥ የሚያስከትለውን ጫና መቋቋም የሚያስችል ቁሳቁስና ገንዘብ የሌላቸውም በማገዝ ላይ ትኩረት ማድረግ ይኖርብናል። በፓሪስ ምንም ይፈጠር ምን ኢትዮጵያ፣ ኬንያና ደቡብ ደቡብ አፍሪካን በመሰሉ አገሮች ላይ ተጽዕኖ ያሳደረውን የአየር ንብረት ለውጥ ማስቆም የሚችል አይሆንም። ነገር ግን ገበሬዎችና ሸማቾች በትክክለኛው ጎዳና ለሚደረግ ጉዞ የመጀመሪያው እርምጃ ሊሆን ይችላል ብለው ተስፋ አሳድረዋል። ቦብ ውድ ግን በፖለቲከኞች የሚመራው የፓሪስ ድርድር ተሳታፊዎች አርቀው እንዲያስቡ ይመክራሉ። ዋናው ምክራችን መሪዎች የበካይ ጋዝ ልቀታቸውን ቃል ከገቡት በላይ የሚያሳኩበት መንገድ በእርካታ ከፓሪስ ባሻገር እንዲያስቡበት ነው። የበካይ ጋዝ ልቀቱን ለመቀነስ የሚያስችሏቸውን መላዎች መዘየድ ይገባቸዋል። ታማኝነት አንደኛው ጉዳይ ነው። ተግባራዊ የማያደርጉትን ቃል እንዲገቡ አያስፈልግም። የአደጉት ሀገሮች የበካይ ጋዝ ልቀትን ለመቀነስ የሚደረገውን ዘመቻ አርአያ ሆነው ሊመሩ ይገባል። የአደጉት ሀገሮች በ2030 የበካይ ጋዝ ልቀታቸውን ዜሮ ለማድረስ የገቡትን ቃል ሊያከብሩ ይገባል። አገሮቹ የበካይ ጋዝ ልቀት መጠናቸው በዚሁ መጠን ከቀጠለ የዓለም ሙቀት መጠንን በሁለት ዲግሪ ልንቀነስ አንችልም። የተባበሩት መንግስታት ድርጅት በጎርጎሮሳዊው 1992 ዓመተ ምህረት ባደረገው የሪዮ ዲጄኔሮ ጉባኤ ነበር የአየር ንብረት ለውጥ ማዕቀፍ ያጸደቀው። ስምምነቱ የዓለም ሀገራት የአየር ንብረት ለውጥን ለመግታት ኃላፊነት እንዳለባቸው ቢያስገድድም አንዳች የድርጊት መርሃ ግብር አልነበረውም። በጎርጎሮሳዊው 1997 ዓመተ ምህረት የተፈረመው የኪዮቶ ስምምነት በአንጻሩ የበካይ ጋዝ ልቀትን በአምስት በመቶ ለመቀነስ እቅድ የተቀመጠበት ነበር። ለእያንዳንዱ የበልጸገ አገር የሚቀንሱትን የበካይ ጋዝ መጠን በኮታ ያከፋፈለው ስምምነት ግን በወቅቱ በማደግ ላይ ያሉ ተብለው የሚታወቁትን እንደ ቻይና፣ ደቡብ ኮሪያና ሜክሲኮ ያሉ አገሮች አላካተተም። ስምምነቱ ከድርድርና ውይይት የተለየ ነገር ጠብ አላደረገም። ፓሪስ ላይ ምናልባት ዓለምን ከአየር ንብረት ለውጥ የሚታደግ አንዳች ስምምነት ብቅ ይል ይሆናል። እሸቴ በቀለ ነበርኩ። ጤና